ናራቲቭ ድርሰት ስራውን በሁለት ሰዓት ውስጥ አከናውኖ ሊጠይቅሽ ይመጣል። ማከናወን። አንድ ፖሊስ ያለ ፈቃድ መኪና የሚነዳውን ሰው ለመያዝ ስልጣን አለው። አንድ ፖሊስ የያዘውን ሰው ለመመርመር ሥልጣን አለው። የአሜሪካን መንግስት አዲስ አምባሳደር በቅርብ ጊዜ ውስጥ ወደ ኢትዮጵያ ይልካል። የጀርመን የውጭ ጉዳይ ሚኒስትር ከነ ተከታዮቻቸው ዋሽንግተን ውስጥ ገቡ። ሚስተር ስሚዝ የተባሉ የአሜሪካ መንግሥት ልዩ መልእክተኛ ኢትዮጵያን ለመጐብኘት በአይሮፕላን ከኒውዮርክ ከተማ ተነስተው ወደ አዲስ አበባ ተጓዙ። አዲስ አበባ ከመግባታቸው በፊት አቶ ዮሐንስ የተባሉ የአሜሪካን ኤምባሲ ሰራተኛ ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ሄደው ከአቶ ከበደ ጋር በሰፊው ተነጋገሩ። ምስተር ስሚዝ ከፍ ያሉ የመንግስት ባለሥልጣን በመሆናቸው ኢትዮጵያ በሚገቡበት ጊዜ ደንበኛው የፕሮቶኮል አቀባበል እንዲደረግላቸውና ግርማዊነታቸውን እጅ እንዲነሱ የሚያስፈልገው ነገር እንዲዘጋጅላቸው ሆነ። ይህንን ሥራ ለማከናወን ስልጣኑ የአቶ ከበደ በመሆኑ ከፕሮቶኮል ክፍል ሹም ጋር ተነጋግረው አንድ ማመልከቻ ለግቢ ሚኒስቴር እንዲጻፍ ተደረገ። የግቢው ሚኒስቴር ጉዳዩን መርምረው ለግርማዊ ጃንሆይ አቀረቡ። ግርማዊ ጃንሆይ መልካም ፈቃዳቸው መሆኑን በማስታወቃቸው የውጭ ጉዳይ ሚኒስትሩ ሰራተኛ አቶ ከበደ ከአሜሪካን ኤምባሲ ባለስልጣን ከአቶ ዮሐንስ ጋር ነገሩን አዘጋጁ። ሚስተር ስሚዝ አዲስ አበባ በሚገቡበት ሰዓት የፕሮቶኮል ሹሙና የአሜሪካን አምባሳደር ከነተከታዮቻቸው አይሮፕላን ጣቢያ ድረስ ሄደው እንግዳውን ተቀበሉ። በማግስቱ እንግዳው ግርማዊነታቸውን እጅ ለመንሳት ወደ ቤተ መንግስት ሄዱ። ጥያቄዎች፣ ሚስተር ስሚዝ ሥራቸው ምንድን ነው? ከየት አገር መጡ? ምስተር ስሚዝ አዲስ አበባ ሲገቡ ምን አይነት አቀባበል እንዲደረግላቸው ያስፈልጋል? ለምን ግርማዊነታቸውን እጅ ለመንሳት ፈለጉ? ያቶ ከበደ ስልጣን ምንድን ነው? ለምን አንድ ማመልከቻ ለግቢ ሚኒስቴር እንዲጻፍ ተደረገ? ጉዳዩን ማን መረመረው? ጉዳዩ ከተመረመረ በኋላ ለማን ቀረበ? እንግዳውን የተቀበሉ ሰዎች እነማን ናቸው? ከውጭ አገር እንግዳ ሲመጣ ተቀብለህ ታውቃለህ? This is the end of Unit 15.